ብፁዕ ወቅዱስ አቡነ ማትያስ ቀደማዊ በሮም ቆይታቸው በቅዱስ ጴጥሮስ ካቴድራል የሐዋርያ ቅዱስ ጴጥሮስ መቃብር በቅድስት መንበር የክርስቲያኖች አንድነት ጳጳሳዊ ምክር ቤትና ቫቲካን እምብርት ላይ የሚገኘው የኢትዮጵያ ካቶሊካዊ ጳጳሳዊ ኮሌጅ ጎብኝተዋል። ኮሌጁ በጎበኙበት ጊዜ የኮሌጁ ካህናት፣ የምስራቃውያን አብያተ ክርስቲያናት ማኅበር የበላይ ኃላፊ ብፁዕ ካርዲናል ሊኦናርዶ ሳንድሪ፣ በፈረንሳይና ቫቲካን የኢትዮጵያ መንግስት አምባሳደር ነጋ ጽጋይና ዕድሜ የተደረገላቸው እንግዶች ደማቅ አቀባበል አድርገውላቸዋል። ዛሬ ረፋት ላይ በቫቲካን ሐዋርያዊ አዳራሽ ውስጥ ከርዕሰ ሊቃነ ጳጳሳት ጋር ተገናኝተው ተዋይተዋል። እኩለ ቀን ላይም አብረው ለምሳ ተቀምጠዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ በካቶሊካዊት ቤተ ክርስቲያንና በምስራቃውያን ተዋህዶ አብያተ ክርስቲያናት መካከል የሚካሄደው የስነ መለኮት ውይይት ቀጣይ እንዲሆን ርዕሰ ሊቃነ ጳጳሳት ፍራንሲስን ማመስገናቸው ከቫቲካን የተሰጠ መግለጫ ያመለክታል። ርዕሰ ሊቃነ ጳጳሳት ፍራንሲስም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ቫቲካን መጎብኘታቸው ደስታ እንደተሰማቸው መግለጫ ሰጥተዋል። በፈረንሳይና ቫቲካን የኢትዮጵያ መንግስት አምባሳደር ነጋ ጸጋዬን በቅድስት መንበርና በኢትዮጵያ መንግስት መካከል ያለውን ግንኙነት ምን ይመስላል በማለት ጥያቄያቸው ሲመልሱ እንዲህ ይላሉ። እንደሚታወቀው የቅድስት መንበርና የኢትዮጵያ ግንኙነት ረዥም ታሪክ ያስቆጠረ ነው። ይሄ ታሪክ እስካሁን ድረስ በጥሩ ሁኔታ ተጠናክሮ እየቀጠለ የሚገኝ ነው። ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጳጳስ ቅዱስ አባታችን አቡነ ማትያስ ይሄ የኢትዮጵያን መንፈሳዊ ኮሌጅን ጉብኝት አድርገዋል። በዚህ ጉብኝታቸውም ከፖፕ ፍራንሲስም ጋር ይገናኛሉ በሁለቱ ሀገሮች ሃይማኖታዊ ግንኙነት ዙሪያ ውይይትም ያደረጋሉ። ይህ በዚህ እንዳለ ሆኖ የቀድሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ጳውሎስ እንደ ጎርጎሪዮስ አቆጣጠር በ1993 ቫቲካን ይፋ መጎብኘታቸውና በወቅቱ ከነበሩ ነፍስሄ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ መገናኘታቸው ቀጥሎም በ2009 ይህም ጎርጎሪዮሳዊ የቀን ቀመር ከቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቱስ ዐሥራ ስድስተኛ ጋር መገናኘታቸው ጠቅሶ በሮማዊት ካቶሊካዊት ቤተ ክርስቲያንና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መካከል መልካም ግንኙነት እንዳለ የቫቲካን መግለጫ ዘግበዋል። የቀድሞ የኢትዮጵያ ፓትርያርክ ብፁዕ ወቅዱስ አቡነ ጳውሎስ ይህም ጎርጎሪዮሳዊ የቀን ቀመር ወርሃ ነሐሴ 2012 ከዚህ ዓለም በሞት እንደተለዩ፣ ብፁዕ ወቅዱስ አቡነ ማትያስ ቀደማዊ በ2013 ወርሃ የካቲት 28 ቀን የኢትዮጵያ ስድስተኛ ፓትርያርክ በመሆን በመንበረ ጸባኦት ቅድስት ስላሴ ካቴድራል አዲስ አበባ ላይ ሲመተ ፕትርክናቸው መፈጸሙ የሚታወስ ነው። ብፁዕ ወቅዱስ አቡነ ማትያስ አማርኛ፣ ትግርኛ፣ እንግሊዝኛ፣ ግሪክኛ፣ እብራይስጥኛና አረብኛ አቀላጥፈው እንደሚናገሩ ታውቀዋል። ተክልዝጊ ገብረ ኢየሱስ ለዶይቸ ቬሌ ራዲዮ ሮም።